ወይዘሮ ሙዳይ ምትኩ ይባላሉ። እንደ ማንኛውም ዜጋ ነግደው ለማትረፍ ከጓደኛቸው ጋር በመጣመር መዋዕለ ህጻናት ከፈቱ 992 ዓ ም ከፍለው ከሚማሩ ተማሪዎች በተጨማሪ ከየጎዳናውና ከችግረኛ ቤተሰቦች ህጻናት ተቀብለው በነፃ ማስተማር ቀጠሉበት። በዚህ ጊዜ ነው እንግዲህ ወይዘሮ ሙዳይ አሁን ላለው የበጎ አድራጎት እንቅስቃሴ እንዲያደርጉ የሚገፋፋ ክስተት ያጋጠማቸውም። እነዚህ ከጎዳና የገቡት ልጆች ዩኒፎርም አለብሳቸዋለሁኝ፣ ግን ልክ ምሳ ሰዓት ላይ ቁርስ ሰዓት ላይ ልጆች ውጡ ሲባል እነዚህ ልጆች ምሳ የላቸውም ና ውጭ ወጥተው ሲጫወቱ አንድ አይነት ልጆች ሆነ ያለው ምሳቃውን ከፍቶ ሲበላ፣ የሌለው ደግሞ ባዶ ሆዱን ሲውል በጣም ያም ነበር። ስለዚህ ከገርጅ ድረስ ነው እዚህ ድረስ ስንቅ መጥቼ ማበላቸው የነበረው እና በዛ ምክንያት ነው አንደኛው ከፋ ያልፈልግም የሚያልኩት በእንደዚህ አይነት ሁኔታ የተጀመረው የበጓ አድራጎት ስራ በርካታ የአእምሮ ዝግመት ያለባቸው ሕጻናትን ጨምሮ አቅመ ደካማ ሴቶችን እንደሚረዳ ድርጅቱን በጎበኘንበት ወቅት ለመገንዘብ ችለናል። መቅደስ ደምስ ይባላል። ሙዳይ ውስጥ ከሰባት መቶ በላይ የሚሆኑ ሕጻናት ሴቶችና አካል ጉዳተኞች አሉ። እነሱም እዚሁ በቀን ሶስቴ፣ ጠዋት ቁርስ፣ ምሳ፣ ራት የሚጠቀሙ ናቸው። እዚህ ግቢ ውስጥ ከነርሰሪ እስከ ስምንተኛ ክፍል ትምህርት እንሰጣለን። ሁለት መቶ አምስት ያህል ተማሪዎች ሙሉ የትምህርት ወጫቸውን የሕክምናቸውን ጨምሮ የትምህርት እድል የሚያገኙ ናቸው ማለት ነው። እዚሁ ግቢ ውስጥ ከነዚህ ከሁለት መቶ አምስቶቹ ውጭ ግን እዚህ እስከ ስምንት ስለሆነ፣ በሀይ ስኩል፣ በፕሪፓራቶሪ ኮሌጅ፣ ዩኒቨርስቲ ደረጃ የሚማሩ ሌሎችም ልጆች አሉ ማለት ነው። በጉብኝታችን አንድ ቀልባችን የሳበ ህፃን ነበረም። ድምፅ አውጥቶ መጮህ ሮጦ መቦረቅን ይሞክራል፣ ግን አልቻለም። ስለ ህፃኑ እንድታስረዳን ሞግዚቱን ጠየቅናት። ወደዚህ ስመጣ ሁለት ዓመት ልጅ ነበረ። በዛን ጊዜ እንደዚህ ራሱን ችሎ መቀመጥ አይችልም። ሙዚቃ መስማት፣ ምንም አይነት ነገር አያውቅም ነበር። ምግብ መመገብ ራሱ ምን እንዳያውቅም ነበር። አሁን ተሻለ ጤና ሁኔታ ላይ ነው ያለው። እንደምናየው ራሱን ችሎ ቁጭ ማለት ጀምሯል። ሙዚቃ መስማት በጣም ይወዳል። ድምጾችን እይቶ ያውቃል። ትንሽ ድጋፍ ስሰጠ መቆም ጀምሯ ማለት ነው። ከእግዚአብሔር ጋር ደግሞ ያለን ተስፋ ምንድን ነው? አስር አመት ሲሆነው አይኑ የማየት እድል አለው ተብለናል። የበጎ አድራጎት ድርጅቱ የሚሰራቸውን አጠቃላይ ስራዎች እንዲነግሩን ጠየቅናቸውም። በጎ አድራጎቱ ከተጀመረ በሶስተኛው አመት ነው። ወደ አስራ አራተኛ አመታችን እየገባን ነው። ከትምህርት ጀምሮ አልባሳታቸውን፣ መኖሪያ ቤታቸውን፣ ህክምናቸው በአጠቃላይ ሰው ልጅ የሚያስብሉትን መሰረታዊ ነገሮች እያሟላን እየተጓዝን ያለ ነው። ከተጠቃሚዎችም ወይዘሮ አዛለች ሳህል ና ወይዘሮ አዳነጭ ጌታቸውን አነጋግረናል። በፊት ልብስ አጥቤ ነው የምተዳድረው። ሁለት ልጆች የማሳድገው ብቻዬን ማለት ነው እና አልቻልኩኝ ነበረ። በአጋጣሚ ሙዳይን አገኘውኝ ልጆችም እዚህ ይማራሉ። እኔም ቤት ተከራይተል ነው የምኖረው እና አሁን በተሻለ ሁኔታ ነው እገኛለሁኝ። ታማም ተሳክመኛለች። ያው ሙሉ ውጪን የምትሸፍንልኝ እሷ ናል። ያሳለፍኳቸው ዘመኖች በጣም የስቃይ ዘመኖች ነበሩ። አሁን እስቲ ነ ና እንነጋገር አለችኝ። አነጋገርችኝ ገባው። እግዚአብሔር ይመስገን። ይኸው እስካሁን በጽዳት ስራ እየሰራሁኝ ነው ልጄም ይማራል። በጣም ትልቅ ለውጥ አለ። አይቼም አላቀው ነገር ነው እየተደረገልኝ ያለው። ድርጅቱን ተዘዋውረን በጎበኘንበት ወቅት ህጻናቱ በጠባብ ክፍሎች ተጣበው ይማራሉ፣ ተደራርበው ይተኛሉ። ወይዘሮ ሙዳይ የጀመሩትን ህጻናቱንና ሴቶችን የማቋቋም ስራ እንዳይስተጓጎል የግል የንግድ ድርጅታቸው ገቢ አልበቃ ሲላቸው ከባንክና ከግለሰቦች በመበደር ስራው እንዲቀጥል እያደረጉ መሆኑን ተገንዝበናል። አሁን ግን ከሁሉ የከፋ ያሉት ችግር እንዳጋጠማቸው እንዲህ አወቁን። በተለይ ኢትዮጵያዊ ነኝ ያለ ከአንድ ብር ጀምሮ ሁሉም ሰው ቢረባረብልን የመጀመሪያው ጥያቄ፣ ምክንያቱም እዳዎቻችን በጣም እየበረከቱን ያሉት። አሁን ደግሞ ትልቁ አሳሳቢው የምንሰራበት ቦታ ላይ ተሸጠብን። ስለዚህ የመግዛት ማቅም የለንም። ይህን ቦታ ልንለቅ ነው። ለቀን ግን የት ነው የምንወድቀው? መውደቂያም የለንም። ስለዚህ ልንዘጋው እስከ ሰኔ ድረስ የተሰጠን ገደብ እና ሁሉም ኢትዮጵያዊ የሆነ ከሀገርም ከውጭም ያለ ተረባርቦ እነዚህን ህዝቦች በአንድ በት ናቸው አንድ ቁም ነገር ላይ እንድናደርሳቸው ጥሪን ያቀርባለን። አለው። ከአቅሜ በላይ ሆኗል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።